በሐዋሳ ከተማ እየታየ ያለው የጸጥታ ችግር ስጋት እንዳሳደረባቸው ነዋሪዎች ገልጸዋል። ሰሞኑን በተደጋጋሚ ሌሊት ሌሊት ሰዎች ተገድለው እየተገኙ መሆኑንም እያስረዱ ነው። ሙክታር ጀማል ዝርዝር ልኳል። በደቡብ ክልል መዲና ሐዋሳ ከተማ ሰሞኑን እየታየ ባለው የጸጥታ ችግር ስጋት ውስጥ ገብተናል ይላሉ የከተማዋ ነዋሪዎች። ሰሞኑን በተደጋጋሚ ሌሊት ላይ ሰዎች ተገለው እየተገኙ መሆኑንም ነው የሚናገሩት። ባለፉት ሁለት እና ሶስት ቀናት እ ባልታወቁ ግለሰቦች ትንሽ አስቸጋሪ የጸጥታ ሁኔታዎች እየተከናወኑ ነው። በተለይ ያለው በተለይ ትናንትና ከትናንት ወዲያ በነበሩ ምሽቶች ውስጥ በቅርብ ሌሊት ተገለው ከተገኙ ሰዎች ውስጥ የአንዱ የወጣት ደስታለኝ የቅርብ ዘመድ የሆነችው ወይዘሮ የአይኔ አበባ አበበም ስለ ጉዳዩ ምንም የሚያውቁት ነገር አለመኖሩንና ልጃቸው በከተማዋ ተገለው መገኘቱንም ነው የሚናገሩት። ሐዋሳ ከትናንት ወዲያ ገብርኤል ቤት ኮስታ አካባቢ ነው ሞቶ የተገኘው። ነው እና ስለበጭ ቤት ወቅቶ ነው የሞተው። ስለ ጉዳዩ የጠየቅ ነው የሐዋሳ ከተማ ፖሊስ መምሪያ ኃላፊ ኮማንደር መስፍን ዴቢሶም የተፈጠረውን ወንጀል ጉዳይ እውነት መሆኑን ተናግረው የሟቾቹን ሁኔታም በዚህ ጉዳይ ይገልጻሉ። ሮብ ወደ ከሌሊቱ ወደ ስምንት ሰዓት አንድ ወጣት ለመዝናናት የወጣው ሞቶ ተገኝተዋል። የሞተው በተወክቶ ነው እንግዲህ እንዴት ወጋ ማን ወጋው የሚለው እየተጣራ ነው ያለው። እሱ ውጭም ሐሙስ ማታ ወደ ሁለት ሰዓት ተኩል አካባቢ መንገድ ሌላ አንድ ወጣት ሞተዋል። በሌላ ለከተማ በተለይ የሟቾችን ሁኔታ በተመለከተ የከተማዋ ጸጥታ እያደር እየላላ መምጣቱ ከፍተኛ ስጋትና ለዚህ ወንጀሎችም ምክንያት ነው ነው የሚሉት የከተማዋ ነዋሪዎች። በቅርብ እየተደረገ ያለውን ለውጥ ተከትሎ የከተማው የጸጥታ አካል ጸጥታውን ከማጥበቅ ይልቅ ሌሎች ጉዳዮች ላይ ማትኮሩ ይህንን ክፍተት ፈጥሯልም ነው አንዱ የከተማዋ ነዋሪ ለአሜሪካ ድምፅ በሰጡት ሀሳብ የሚገልጹት። ጸጥታውን ከመቆጣጠር ይልቅ በሌሎች ፖለቲካዊ ጉዳዮች ላይ ገድሉም ሰው የመዋል ዝንባሌ ያለ ነው የሚመስለኝ እና በተለይ የዚህ የጸጥታ ዘርፍ የፍትህ ዘርፉም መፈተሽ አለበት። ህዝቡ ፍትህ እያገኘ አይደለም። ከዚህ በፊትም በወታደር የተገደሉ፣ በፖሊስ የተገደሉ በርካታ ወጣቶች ነበሩ። ይህንን ወንጀል ጨምሮ ሌሎችንም በከተማ ውስጥ ስጋት ሆነው የሚታዩትን ለመቆጣጠር ከፌዴራል መንግስት ጋር በጥምረት እየሰራ መሆኑን የገለጸው የሐዋሳ ከተማ ፖሊስ መምሪያ የሰሞኑን የግድያ ወንጀል በተመለከተ ተጠርጣሪዎቹን በቁጥጥር ስር እያዋለ መሆኑንም ይገልጻል። በተለይ ከጸጥታ አካላት ክፍተት ታይቶባቸዋል የተባሉትንም እየመረመረ መሆኑን የሐዋሳ ከተማ ፖሊስ መምሪያ አዛዥ ኮማንደር መስፍን ደቢሶ ለአሜሪካ ድምጽ ገልጸዋል። ቦታ ላይ ጣሪዎቹ ተይዘዋል። በአንዱ ኬዝ ስድስት ሰው፣ በአንዱ ኬዝ አምስት ሰው ተይዘዋል። እየተጣራ ነው ያለው፣ ፖሊስ እያጣራው ነው ያለው። ከነገሩ ጋር ያለው ጉዳት በምዶ እያለው እንትኑ አንድ የኃይል ማነት ራሱ አለ። በዛ ላይም አንዳንድ ቦታ ላይ የተመደበው አባል በንቁ አለመሆን አለ በአንድ ኤሪያ መታጠር አለ። ሰፊ ኤሪያ እየተንቀሳቀስ አካባቢ እየተንቀሳቀሰ አለ መሸፈን አለ። እሱን ተነጋግረናል። ክፍተት ነው ክፍተቱን ገምገመናል። ወይ ደግሞ በንቃት እየተከታተሉ የሌሉ አባላቶችም አሉ ብላችሁ እንዲ ከለያችሁ የወሰዳችሁት እርምጃ አለ? ሀላፊነታቸውን በአግባቡ ባልተወጡት ሰዎች ላይ लता मुख्तार जमाल ने खादी साबा